ወንበር ወንበር ጠረጴዛ አጠገብ ተቀመጠ መቀመጥ ይቀመጣል ቁጭ አለ ቁጭ ማለት ቁጭ ይላል። ጠረጴዛው አጠገብ ባለው ወንበር ላይ ልቀመጥ ነው። ጥቁር፣ አንተ በጥቁር ቀለም እየጻፈ የአማርኛ ጽሕፈት ልትማር ነው። አስቸጋሪ አረፍተ ነገር፣ ተረጎመ፣ መተርጎም፣ ይተረጉማል። አስቸጋሪውን አረፍተ ነገር ወደ እንግሊዝኛ ልተረጉሚ ነው። ወዳጅ፣ ጫማ እርስዎ ለወዳጅዎ ጥቁር ጫማ ሊሰጡ ነው። ቢጫ ቀባ፣ መቀባት፣ ይቀባል። ቤቱን ቢጫ ቀለም ሊቀባ ነው። ልጃገረድ ፈቀደ፣ መፍቀድ፣ ይፈቅዳል። ቆንጆዋ ልጃገረድ አገርድ አቶ ጆኑን አማርኛ ለማስተማር ልትፈቅድ ነው። ሰማያዊ፣ እርሳቸው ሰማያዊ መኪና ሊገዙ ነው። አረንጓዴ፣ በአረንጓዴ ቀለም ልንጽፍ ነው። ተናገረ፣ መናገር፣ ይናገራል፣ ልትናገሩ ነው። ቀላል፣ በቀላሉ አስተዋለ ማስተዋል፣ ያስተውላል። አረፍተ ነገሩን በቀላሉ ሊያስተውሉ ነበር።